ኤስቢኤስ አገር ቤትና ባህር ማዶ በኩረ ትጉሃን ኀይለ ልዑል ገብረ ስላሴ፣ ቀደም ባለው ክፍለ ዝግጅታችን ከቦረና ነገሌ የወልደት ቀያቸው አንስተው ከመንፈሳዊ ተልእኮ ስኬታቸው ጋር አሰናስለው ግለ ታሪካቸውን አጋርተዋል። ወደ ቀጣዩ ክፍለ ዝግጅታችን ያመሩት ከመንፈሳዊው አገልግሎታቸው ጎን ለጎን ስላካሄዱት የትምህርትና የሥራ ሕይወታቸውን በመንቀስ ነው። ያው አገልግሎቱን እያካሄድኩ እያለው እኔ ደግሞ የመማር ብዙ ፍላጎት ነበረኝ። ለእኔ የኢኮኖሚ ወይም የገንዘብ ፍቅሩ ያን ያህል አልነበረኝም። በወቅ ለመናገር በዛን ሰዓት ብዙ ወንድሞች አድቫይስ ሰጥተው ነበረ ወይ የሆነ ቦታ ብሰራ ተቀጥሬ ምናምን ብል ገንዘብ ማግኘት እንድችል እኔ በሰዓቱ ገንዘብ ሳይሆን ትምህርት አቋርጬ ስለመጣሁ ተመልሽ መግባት ፈለጉ እና ብዙ አጠያየኩኝ ግን የነበረኝ የመጣሁበት ቪዛ ያው ሰርቪስ ፓስፖርት ይዤ ነው የመጣሁት። ቴምፖራሪ ሬሲደንት ነኝ። በቴምፖራሪ ሬሲደንት ደግሞ እማራለሁ ብል አጠያይቄ የነበረ ዋጋው በጣም ሀይ ነው ስለማልችል ስኮላርሽፕ ግድ መፈለግ ነበረብኝ እና ሳጠያይቅ አንድ ጊዜ እዚህ ቪክቶሪያ ዩኒቨርሲቲ አይ ቲንክ እነሱ በእርግጠኝነት መናገር ይችላሉ፣ በስህተት ነው የመዘገቡኝ እና እንግሊዘኛ እንድማር ፈቀዱልኝ እንድማር ፈቀዱልኝ እዚህ እዚ ወረቢ ያለ ካምፓሳቸው ትምህርት ጀመርኩ። እንግሊዘኛ በኋላ እንደው ግማሽ ላይ ነው ወይ የሆነ ደረጃ ላይ ስደርስ ነው አንተ ቪዛ ትክክል አይደለም ምናምን። አይ እኔ አልዋሸሁም ትክክለኛ ነገነብሬያቸው ነው የገባሁት እና ከዛ አይነት አጫረሰ ፈቀዱልኝ ትምህርታቸውን የነሱን ስድስት ወር እንግሊዝኛ ተማርኩኝ። እና ያው አሳይመንት መጽሐፍ አካደሚክ እንግሊሽ ፎር ፈርዘር ስተዲ የሚል ሳብጀክት ነበር፣ ስማሪ ነበር እና እዚያን ተማርኩኝ። እና ይሄ ቅድም ያነሳሁት ፕሮፌሰር ሮበርት ግሪበን ምናለኝ፣ አይ ኢንጂነሪንጉ ምናምን በጣም ከባድ ነው እና ቴዎሎጂካል ስተዲስ አግኝቼልሃለሁ፣ እዚህ ከሜልበርን ዩኒቨርሲቲ ጋር ፊሌትድ የሆነ ኮሌጅ አለ ሲለኝ በጣም ደስ አለኝ። እና በጣም ደስ ይለኛል እንዳልኩት፣ እኔ መጀመሪያ ጀምር የነበረው ድሮ ሜካኒካል ኢንጂነሪንግ ነው። ስለዚህ ምንም ችግር የለውም በጣም ደስ ይለኛል ብዬ በቀጥታ መጀመሪያ ቴዎሎጂካል ስተዲስ ገባው። ከዛ እሱን መማር ጀመርኩኝ። እየተማርኩ እያገለገልኩ ቤተክርስቲያን ወደወደ ያገለግላለው፣ ከሰኞ ከሰኞስ ጋር ደግሞ ዩኒቨርሲቲ ይማራለው። በኋላ እንደውም ዩኒቨርሲቲው አጠገብ እንደውም አንድ የሚያውቀው ሌላ ካህን ስለነበረ የነሱ ማለት ነው እሱ ጋር ትልቅ ቤት አለው። ልጆቹ አድገዋል። እሱና ባለቤቱ ብቻ ናቸው ያሉት። ወደ አራት ቤት አምስት ቤቱ አላቸው። ስለዚህ ሁለቱም ክፍል ውሰድ። አንደኛውን ስተዲ አድርገው አንደኛውን መተኛ ማድረግ ትችላለህ። ሁለቱም መውሰድ ትችላለህ። እኔ አንድ ይበቃኝ ያለበት፣ አይ ሁለቱን ውሰዳ። ሁለት ክፍል ወሰድ፣ አንደኛውን መተኛ፣ አንደኛውን ስተዲ አደረጉኝ። ትልቅ ድጋፍ ነው። አዎ ደግሞ በአጋጣሚ ሆኖ ከሜልበርን ዩኒቨርሲቲ አምስት ደቂቃ ወክ ነው እና እዛው ቺልድረን ሆስፒታል አጠገብ ነው፣ ጌት ሀውስ ስትሪት ላይ ነው። በጣም ቆንጆ ቦታ ነው። ከፊት ለፊቱ ትልቅ የሮያል ፓርክ ፊት ለፊት ነው። እዛ ትምህርቴን እየተማርኩኝ በቃ ኮንሰንትሬት አደረኩኝ፣ ወደ ትምህርቴ ፎከስ አደረኩኝ። ከዛ ትምህርቴን ከመጨረሴ በፊት አይ ቲንክ አንድ አመት ሲቀረኝ ማለት እችላለው ሴትልመንት ወርከርነት ስራ አገኘው። ሴትልመንት ወርከር ማይግራንት ሪሶርስ ሴንተር የሚባል ቦታ፣ አሁን የለም፣ ያ ድርጅት ታርሷል። እዛ ገባሁ። እዛ በቃ ፉልታይም እየሰራሁኝ በቃ ቀጠልኩኝ ስራዬን ማለት ነው። ስራዬን እየሰራሁኝ ወደ ሁለት ሺህ አካባቢ ድረስ ቀጠልኩኝ ኮኝ ስሬት እያገለገልኩኝ ማለት ነው። በጣም የሚገርመው ነገር በአንድ ወቅት ያው መልአከ ታቦርም በሁለት አመት አገልግለው ተመልሰዋል። አቡነ ኒቆዲሞስም ሄደዋል። በዛ መካከል ብቻዬን ነበርኩ የነበርኩት እና በጣም ይከብዳል። አንዳንድ ጊዜ ኮሚኒኬሽን የለም። ከኢትዮጵያ ጋራ ከኢትዮጵያ ቤተክርስቲያን ሲኖዶሱ ምንም ኮሚኒኬት አያደርግም። እጄ ላይ ቤተክርስቲያን አለ፣ ታቦት አለ፣ ህዝብ አለ ግን ምንም ነገር የለም እና ትንሽ አንድ ጊዜ ፍረስትሬት አደረግኩኝ እና አንድ ጊዜ በጣም ኃይለኛ ጽሁፍ ጻፍኩኝ ለብጹዕ አቡነ ጳውሎስ እና ፋክስ አረው እንዴት የት ነው የት ነው የወደቀው ብላቸው እንኳን አጠየቁም እኔ መጥቻ ያለው አገልግሎት ላይ ነኝ። እስከ ፍሉይ ነገር የለም ታቦትን ሄጅ አለ ቤተክርስቲያን ሄጅ አለ ሁሉ ነገር ተመስርቷል። እናንተ ግን የላቸው ምንም ድምፃቸው እንኳን የለም እና እንዴት እንዴት አደርጋላቸው የሚል የወጣትነት ነው የጉርምስና ማለት ይቻላል። እንደዛ አይነት ነገር በቃ የድፍረት ነገር ጻፍኩላቸው እና እስካሁን ድረስ በጣም ብፁዕ አቡነ ጳውሎስ እኔ በአካል ከዚህ ተመልሼ ሄጄ ነው ያገኘኋቸው እንጂ እኔ ስወጣ አላገኘኋቸውም። እሳቸው አልተሾሙም ነበር የዛን ጊዜ እና ማን እንደሆኑ አላውቅም ግን እንዲል እየጻፍኩላቸው እና

ጻፈው በጣም አደንቃቸዋለሁ። በጣም በጣም በጣም ስማርት ናቸው። ትልቅነት ምልክት ነው። አዎ ሌላው ቢሆን ዝም ብሎ፣ ይህ ደግሞ ማን ነው? እሱና ነው ይህን ነገር ያደረገው? እንዴት ይህን ነገር ይጽፋል? ብሎ የራሱ ማዕረግ እንደተነካበት አድርጎ እንኳንስ እንኳን አንድ ፓትርያርክ አይደለም፣ እውነት ለመናገር አንድ አለቃ እንኳን ቢሆን ዛ ንመልስ አይሰጥም፣ እንደተበሳይቶ ቀዳዶ ነው የሚጥለው። ግን እሳቸው የመለሱት መልስ እስካሁን ድረስ በጣም በዛ ነገር በጣም ክብር አለኝ። በጣም የሚገርም ነገር ነው ያየሁት እና ቆይ ብላ ቤጻፉ አለኛውን አስቀምጫ ሆነ በቀስቀ ይህንድ ቀን የሚፈልገው ሰው ሊኖር ይችላል እና ከዛ በኋላ በቃ ረጅም ጊዜ በዛ መልክ እያገለገልኩኝ እዛ ማይግራንት ሪሶርስ ሴንተር ሰራው አንድ ሁለት ዓመት ከዛ እንደሰራው ወደ ዲከን ዩኒቨርሲቲ ሥራ ቀየርኩ እና ዲከን ዩኒቨርሲቲ ገባሁ። እዛ ገብቼ ያለው ወደ ምንድነው እኔ በምማርበት ጊዜ ትምህርት ነው፣ ለስራም ወይ ስለሁለቱም ነው። ወደ ዲከን ዩኒቨርሲቲ ጋለ ወደ ዲከን ዩኒቨርሲቲ ለስራ ነው ሄድኩት እና ምንድነው ያደረግኩት እኔ ቴዎሎጂ እየተማርኩኝ ወደ መጨረሻው አካባቢ ሳብጀክቶቹን፣ ብዙ ሳብጀክቶች ከአርት ወሰድኩኝ። በዚ አንሳት ይቻል ነበር ከዩኒቨርሲቲ ኦፍ ሜልበርን ጋር አፊሌትር ስለሆነ መውሰድ ይቻል ነበር። እና ቴዎሎጂካል ሳብጀክቶችን ወስድና ሌላውን ደግሞ ለምሳሌ የተፈጥሮ ሳይሆን የህብረተሰብ ሳይንስ የሆኑ ሳብጀክቶችን መውሰድ ይቻል ነበር እና እነዛ መወሰድኩ እና ስጨርስ ቴዎሎጂክ ላይ እነዛ ጨምር ያቸዋል። ከዛ በኋላ ምን አደረግኩኝ? ስራይን ቀይሬ ዲከን ሄድኩኝ። ዲከን እየተማርኩኝ ማስተርስ ፕሮግራም ገባሁኝ ላትሮም ዩኒቨርሲቲ ኢንተርናሽናል ዲቨሎፕመንት ማስተርስ ዲግሪ እንሰራው አዘ ሴም ታይም ዲከን ዩኒቨርሲቲ ደግሞ በዛን ሰዓት የዚህ የፖስት ግራጁዌት ኤጁኬሽን አድቫይዘር ፖዚሽን ሰጡኝ። እነሱ ጋር ሰራሁኝ ወደ ሁለት አመት ተኩል። ከዛ በኋላ ከነሱ ደግሞ ለቀቡና ወደ መንግስት መጣሁኝ። ወደ መንግስት ስራ ወደ ቪክቶሪያ መንግስት ስራ ገባው። ቪክቶሪያ መንግስት ጋር ገብቼ መጀመሪያ ስራ የጀመርኩት ኦቨርሲዝ ኳሊፊኬሽን አሰስመንት እና ክሬር አድቫይዘር ሆኝ የጀመርኩት እና እዛ ገብቼ ከአለም ዙሪያ የሚመጡትን ኳሊፊኬሽኖች እመለከትና ና እዚህ ካለው የአውስትራሊያ ካንትሪ ኤጁኬሽን ፕሮፋይል አለ፣ ለእያንዳንዱ ሀገር ያን እመለከትና ባች የሚያደርግ ከሆነ ዮር ባችለር ዲግሪ ፍሮም ዩኒቨርሲቲ ኦፍ ኒውዮርክ ኢዝ ኮምፓራብል ቱ አውስትራሊያን ባችለር ዲግሪ የሚለውን እየጻፍኩኝ እየፈራ ይሰጣሉ፣ ሪኮግኒሽን ማለት ነው። እና በዛ ጀመርኩ። በኋላ ግን ኦቨር ሎንግ ፔሪድ ኦፍ ታይም የተለያዩ ዲፓርትመንቶች እየቀያየርኩኝ የሙያዬንም አይነት እየቀያየርኩኝ ወደ ፕሮግራም ማኔጅመንት ወደዛ ወደዛ አስገባሁኝ እና ያን እየሰራሁ ሲኒየር ፖዚሽንም ደረስኩኝ። መጨረሻ እሱንም እንግዲህ አንድ ከሀያ ዓመት በላይ ከሰራ በኋላ እሱን ትቼ አሁን ወደ ኖርዝ ዌስት ማይግራንት ሪሶርስ ሴንተር የሚባል ደግሞ አለ ሚዲየም ሳይዝ ያለው ወደዛ ኤግዜክቲቭ ኦፊሰር ሆኜ ወደዛ ፖዚሽን አግጅ ወደዛ ሄጅ አለውኝ። እና በመካከል ያው እንግዲህ ብዙ ትሬኒንጎች መስጃ አለው። በኋላም እንደገና መሀል ላይ ለምሳሌ ሜልበርን ዩኒቨርሲቲ ተመልሼ ገብቼ ፐብሊክ ፖሊሲ ማስተርስን ፐብሊክ ፖሊሲ ኤንድ ማኔጅመንት እሱንም ተምሬ ያለው አዘሴም ታይም ደግሞ፣ አሁን ቅድም እንደው እንዳረሳው የህብረተሰብ ሃይማኖቴ እየጸፋ ነው። ሲጀምር ያው በቤተ ክርስቲያን ሊጀምር እንጂ በኋላ ግን በተለይ በአፍሪካውያን ላይ በጣም ሰፊ የሆነ መጠነ ሰፊ የሆኑ ፕሮግራሞችን ሰርቻለሁኝ። በተለይ በቮለንተሪ ካፓሲቲ አፍሪካን ቲንክታንክ ተባባሪ መስራች ሆነውም አገልግሎት ሰጥተዋል። በማህበረሰብ ህይወትስ ውስጥ ከመንፈሳዊው አለም እና ከስራው አለም ባሻገር የማህበረሰብ አገልግሎቶስ ምን ይመስል ነበር? ያም እውቅና አስገኝቶለት የአውስትራሊያን ሜዳይላ እስከመሸለም አድርሶታል። የዛስ ህይወት ጉዞ እንዴት ነበር? እሱ እንግዲህ በጣም ኢንትረስቲንግ ነው። ምክንያቱም እንግዲህ ያው አገልግሎት ሲጀምር እየሰፋ ነው የሚሄደው እና በተለይ አፍሪካውያን ላይ በጣም ያተኮርኩበት ምክንያት አፍሪካውያን ብዙ ዲስአድቫንቴጅ ላላቸው ይህንን ሊፍት አፕ ለማድረግ ዲስአድቫንቴጁን ወይም ደግሞ ብዙ ጊዜ ላክ ኦፍ ኢንፎርሜሽን፣ ላክ ኦፍ ትሬኒንግ የስልጠና ማጣት ወይም የመረጃ ማጣት ስለሆነ ብዙ ጊዜ ለዚህ ችግር የሚዳርጋቸው ይህን በተመለከተ አንዳንድ ነገሮችን መስራት አለብን በሚለው በጣም እንቀሳቀስ ነበረ እና የአፍሪካ ቲንክ ታንክን መጀመሪያ በፉት ስክሬን መስርተናል። የአፍሪካ ቲንክ ታንክ ጽንሰ ሀሳቡ ራሱ እኔ ነኝ መጀመሪያ ላይ የሰበሰብኳቸው እዛ ማይግራት ሪሶርስ የተሰራ ነው። መጀመሪያ የሰበሰብኳቸው የተወሰኑ ሰዎችን አሁንም አሉ በዛ ኮሚቴ ውስጥ ያገለገሉ ሰዎች ተሰብስበን ምንድን ማድረግ ያለብን፣ ይህንን ማድረግ እንፈልጋለን፣ አፍሪካንን ማንቃት እንፈልጋለን፣ አፍሪካንን ትሬኒንግ መስጠት እንፈልጋለን፣ ካፓሲታቸውን ቢልድ ማድረግ እንፈልጋለን በሚለው ጽንሰ ሀሳብ ላይ የተነሳው እና ዋነኛው ትሪገር ያደረገኝ ደግሞ ብዙ ከአፍሪካ የመጡ ሰዎች ብዙ አሶሲሽን በየቦታው አቋቁመው ግን ስትሮንግ አይደለም አሶሲሽኑ ካፓሲቲ የለው። እንዴት ነው ቢልድ ማድረግ የሚቻለው ይህን ካፓሲቲ? ይህን ደግሞ ቢልድ ለማድረግ የእሱን ካፓሲቲ ቢልድ ለማድረግ የሰዎችን አቅም መገንባት ያስፈልጋል በሚል በሱ ላይ በተነሳሳ መንፈስ ነው እና ያን ኦርጋናይዜሽን መጀመሪያ ላይ እኔ ኮኦርዲኔት አድረግ ነበረ። በኋላ እኔ ከምሰራው ስራ ጋር ኮንፍሊክት ኦፍ ኢንትረስት፣ በተለይ ስቴት ገቨርንመንት ከገባ በኋላ ኮንፍሊክት ኦፍ ኢንትረስት ይፈጥራል የሚባል ነገር ስለመጣ አይኔ ከጎር እንዴት ነው ስቴፕ ዳናርኩኝና ሌላ ሰው በኔ ቦታ ሊቀመንበር እንዲሆን እንዲሆን በማድረግ የተወሰነ ጊዜ እንዲጓዝ አድርገናል። ነገር ግን በዚያን ጊዜ እኔ ዋና የወሰድኩት ሌላ ኃላፊነት ምንድን ነው? በተለይ የሪሰትልመንት ኮንፈረንሶችን ማዘጋጀት እና ደግሞ ሊደርሽፕ ትሬኒንግ፣ ዋናው ዲዛይን ያደረጉት ሊደርሽፕ ትሬኒንግ የሚባሉ አፍሪካ ሊደርሽፕ ዲቨሎፕመንት ፕሮግራም ይባላል። ያ ፕሮግራም ለአፍሪካውያን ልዩ የሊደርሽፕ ስልጠና እንዲሰጥ ደርጎ ዲዛይንድ የሆነ ፕሮግራም። እሱ ላይ ለምን አተኮረው? የአመራር ስልጠና ላይ የአመራር ስልጠና ላይ ያተኮርኩበት ምክንያት ብዙ ጊዜ ነገሮች የሚበላሹት አመራር ማጣት ነው የሚል እምነት አለኝ በራሴ በኩል። አመራር ስር ምን ማለት ነው? ሊደር ስንል አሁን ለምሳሌ እንደየአካባቢው አካባቢው ሊደርሽፕ ይተረጎማል። ለምሳሌ አንበሳ መግደል፣ በሀገራችንም በተለያየ ቦታ ላይ አንበሳ ገዳይ ተብሎ ወይም አንበሳ ገዳይ ነው ከ ተብሎ ሊሾም ይችላል፣ የአካባቢው ሊደር ሊሆን ይችላል። ወይም ደግሞ ሚስትየም ብትሆን የአንበሳ ገዳይ እኮ ነው ባሏ ተብሎ የገዳይ የገዳይ ተብሎ ሊሾም ይችላል። ሊደርሺፕ አመጣው ማለት ነው አንበሳውም መግደሉ ግን፣ ይሄንን ደግሞ ወደዚህ ሀገር ደግሞ ብናመጣው አንበሳ ገደለ የሚባሉ ክሩሊቲ ነው የሚባለው ስ ክሩል። እንዴት አንበሳ ይገላል? እንደውም አንበሳውን ከሚገለው አንበሳውን ዶሜስቲክ አኒማል አድርጎ ቢያላምደው የተለየ ሊደርሺፕ ነው የሚያሳየው ብለው ያምናሉ። እና ሁለቱም ሊደርሺፕ ሊደርሺፕ ነው አንበሳውንም መግደል ሊደርሺፕ ነው። አንበሳውንም አዳምት ማድረግ ሊደርሺፕ ይጠይቃል። እና እንዳተረጓጎም ነው። ስለዚህ በዚህ ሀገር ግን ለዚህ ሀገር የሚመጥ ሊደርሽፕ ማፍራት የሚቻለው የሀገሩን በሬ በሀገሩ ሰርዶ እንደሚባለው ነው በዚህ ሀገር ሲስተም ሰዎች ትሬኒንግ መውሰድ አለባቸው በሚል በዛ ጽንሰ ሀሳብ ነው ተነስቼ ወደ ወተ ሊደርሽፕ ላይ ፎከስ ያደረኩት እና መጀመሪያው ላይ በእርግጥ በጣም ቻሌንጂንግ ነበረ ምክንያቱም ሪሶርስ ማግኘት ትሬኒንግ ፓኬጁን ማዘጋጀት ውጣ ውረዶች ነበሩት እና እነዛ ከተዘጋጁ በኋላ ግን በጣም ደስ የሚለው ለአስር አመት ከሁለት መቶ አርባ በተለይ የአፍሪካ ሊደሮች መሪዎች የአፍሪካ አፍሪካ የመጡ መሪዎች ለዚህ በዚህ ትሬኒንግ ተሳትፈዋል። እና በዚህ ትሬኒንግ ሲሳተፉ እነሱ በዛ ትሬኒንግ ውስጥ እየተሳተፉ በጽንሰ ሀሳብ ደረጃ ወጥነው የጀመሯቸው ድርጅቶች ዛሬ ብዙ ቦታ ላይ ደርሰዋል። ግማሹ ስራ አግኝቶበታል፣ ግማሹ ብዙ ፕሮግራሞች እራን ያደርጋል። በቀደም እንኳን ያሳለፍነው የአፍሪካን ሚውዚክ ኢንድ ካልቸራል ፌስቲቫል በጣም የታወቀ እንግዲህ ትልቅ ሆኗል። እሱ ራሱ እዛ የተጀመረ ነው። ስልጠናው ላይ የተጀመረ ጽንሰ ሀሳብ ነው። የሚሰሩት ሰዎች ይሄንን ነገር ብንሰራስ ብለው ይዘው የመጡት ጽንሰ ሀሳብ ነው። ትልልቅ ቦታ ላይ የደረሱ ነው ያሉት። እና ያንን ፕሮግራም አድርጌ አለሁኝ። ያን ከጨረስኩ በኋላ ደግሞ አሁን ደግሞ ከዛ በኋላ ሳስበው አሁን ደግሞ ቆዬ ሊደርሽፑ ኦኬ የኮሚኒቲ ሊደርሽፕ ነው፣ ወት አባውት ቢዝነስ ሰዎች እንዴት ነው ወደ ቢዝነስ ዓለም የሚገቡት? ቢዝነስ ሲገቡ ደግሞ ምን አይነት ስልጠና ያስፈልጋቸዋል? ወይም ደግሞ ቢዝነሱ ውስጥ ከገቡ በኋላ ለምሳሌ አንድ ሰው አንድ ታክሲ ገዝቶ በአንድ ታክሲ ኖሮ መሞት የለበትም። ታክሲውን ጨማምሮ ወይ ፍራንቻይዝ ማድረግ ይችላል። ወይም ሬስቶራንት ቢከፍት በአንድ ሬስቶራንት መገታት የለበት። ሁለት፣ ሶስት፣ አራት ከፍቶ ፍራንቻይዝ ማድረግ ይችላል። ግን ያንን የሚያደርገው ኢንፎርሜሽን ሲኖረው ለፋንድ አክሰስ ሲኖረው በቀንድ አክሰስ ስል ምን ማለት ነው? ለምሳሌ መበደር የሚችልበት የዚህን ሀገር ኮምፕላየንስ በካውንስልም በስቴትም ይሁን በሎካል ጋቨርንመንት ያለውን ኮምፕላየንስ አንደርስታንድ ማድረግ አለበት። ኢንሹራንስ አክሰስ ማድረግ አለበት። ብዙ ነገሮች አሉ መማር እና ማወቅ ያለበት እና ለዛ ደግሞ ሜንቶር ያስፈልገዋል። ይህን በዚህ ሙያ ውስጥ ያለፉ ሰዎች እንዲያስረዱት ያስፈልገዋል። ፕሮፐር ስልጠና መውሰድ አለበት። ይህን ነገር ደግሞ ለማድረግ በምን አይነት መልክ ማድረግ ይቻላል የሚለውን ነገር በጣም ሳሰላስል አንድ ጥሩ ወዳጄ ነበሩ የዚህ ሀገር የቀድሞ ፕሪሚየር ነበሩ እዚህ ነበሩ እሳቸውንም አነጋገርኩኝ ኩኝ በዛ እሳቸውን ካወያየሁ በኋላ ያንን ፅንሰ ሀሳብ ወደ ዩኒቨርሲቲ መውሰድ አለብኝ ወይም ወደ ኮሌጆች መውሰድ አለብኝ በሚል በአውስትራሊያ ውስጥ ነምበር ዋን ወደሆነው ወደዚህ ወደ ሜልበር ዩኒቨርሲቲ ወሰድኩት ሀሳቡን ከዛ ዩኒቨርሲቲ ካሉት ሰዎች ጋር ተነጋገርኩ እስከ ቫይስ ቻንስለሩ ድረስ ሁለት ሶስት ጊዜ ቁጭ ብለን ተነጋግረናል ሀሳቡን ወደዱት ከዛ በኋላ እስቲ ጻፍና አምጣ ብሎኝ ሁለት ፔጅ ኮንሰፕቱን ጽፌ የወሰድኩኝ ወደዱት። ይሄ ነገር ዴቨሎፕ መደረግ አለበት እና እስቲ እንዴት እንደሚሆን እናየዋለን አሉ። ያንን ፓይለት አደረጉት እና ስሙን ስም እናውጣ አሉ። ስም እናውጣ ሲሉ እኔ ብሉናይል መባል አለበት አልኩኝ እና ብሉናይል አፍሪካን ቢዝነስ ማስተር ክላስ መባል አለበት እና ጀስቲፊኬሽን ጠየቁ። ለምንድን ነው ብሉ ናይል መባል ያለበት ሲሉ፣ ብሉ ናይል እንግዲህ ይሄ ሪቨር ነው። ከሪቨር ጎን ደግሞ ሰዎች አሳ ያወጣሉ፣ ጠብሰው ይሸጣሉ። ስለዚህ በሪቨር ባንክ አካባቢ ላይ ሰዎች ትሬድ ያደርጋሉ እና ብሉ ደግሞ እንደገና የቢዝነስ ከለር በዚህ በምዕራባውያን ስለዚህ አብሮ የሚሄድ ነገር ነው። ስለዚህ ብሉናይል ተባለ። በዚህ ምክንያት ብሉናይል አፍሪካን ቢዝነስ ማስተር ክላስ ተብሎ የዛሬ ስድስት ዓመት መጀመሪያውን ባች ወስደን ማሰልጠን ጀመርን እና እነዚህ መጀመሪያ ያስገባናቸው ያሰለጠናቸው ተመረቁ። ከዛ በኋላ እንግዲህ አሁን ለስድስት ዓመት አትመርቀናል ቢያንስ ኒርሊ ወደ ከሰማንያ እስከ መቶ የሚሆኑ ግራጅዌት አሉ በአሁን ሰዓት እና የአፍሪካን ብሉናይል ቢዝነስ ማስተር ክላስ ኤቭሪ የር ይካሄዳል። እኔም ደግሞ በዛ ፕሮግራም ኮሚኒቲ ፕሮግራም ዳይሬክተር ሆኜ በየአመቱ እኔም አስተምራለሁ። እኔ የማስተምረው የቢዝነስ እና ኮሚኒቲ ሊደርሽፕ እሱን ሳብጀክት አስተምራለሁ። ሌሎች ግን ደግሞ ስፔሻላይዝ ያደረጉ ሰዎች የሚያስተምሯቸው ትምህርቶች አሉ። ለምሳሌ ፋይናንስ የሚያስተምራለ፣ ማርኬቲንግ የሚያስተምራለ፣ ኢንትርፕርነርሽፕ የተለያየ ሳብጀክቶችን የሚያስተምሩ፣ ሪስክ ማኔጅመንት የሚያስተምሩ አሉ ግን እኔ ፎከስ አድርጎ በዚህ ላይ ያጠነጠነ ነው። ያንን እያደረግኩ ነው ያለውት። እንግዲህ አሁን ይህንን ፕሮግራም ደግሞ ወደ የኢንተርስቴት ለመውሰድ ሀሳብ ስለነበረ አሁን ደግሞ ወደ ፐርዝ ይህን ፕሮግራም ሄዶ ፐርዝ ላይ አሁን በኤፕሪል የመጀመሪያውን የአፍሪካን ቢዝነስ ማስተር ክላስ ከርተን ዩኒቨርሲቲ ላይ እንሰጣለን ብለናል። እና ይህንንም እንግዲህ በቮለንተሪ ካፓሲቲ በጣም ረጅም ጊዜ የሰራበት ነው እንግዲህ የመሳሰሉ ትኬት ነው። አሁን ለመጥቀስ እየሞከርኩ ያለሁት ከዚያ ውጭ ደግሞ ሎካሊ ብዙ ሳገለግልባቸው የነበሩ አሉ። ወደ ኢትዮጵያኖቹ መለስ ብንል እድር በረጅም ጊዜ እድር ሰብሳቢ ሆኜ መስርተን የመጀመሪያውን እድር መስርተን በዚህ አካባቢ ያለውን በአካባቢያችን ያለውን ማለት ነው አሁን ወደ መቶ ቢያንስ የሚሆን ቤተሰብ ያለ ፋሚሊ ያለበት እድር ስትሮንግ የሆነ ወደ ሰባት ዓመት መመርቻዋለው ግን፣ አሁን በጣም ቆንጆ ነው። ስታንሽ ነው ያለው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደብረ ገነት ሚካኤል ቤተክርስቲያን የሕንፃ ኮሚቴ ሰብሳቢ ሆኜ ደግሞ ለረጅም ጊዜ አገልግያኑ እያገለገልኩም ነው አሁንም። እና ያንንም ወደ አንድ ሁለገብ የሆነ ሕንፃ ሰርተን አስመርቀናል። ደግሞ ቤተክርስቲያን ርሽት እንቀጥላለን ብለናል። በተለያዩ ብዙ ድርጅቶች ውስጥ በቦርድ በቦርድ ነት አገልግያለው። ለምሳሌ በኤትኒክ ኮሚኒቲ ካውንስል ኦፍ ቪክቶሪያ የሚባል ትልቅ ድርጅት አለ። የእሱ ቦርድ አባል ነበርኩኝ። በፉትስክሬ ኮሚኒቲ ኮሚኒቲ አርት ሴንተር፣ እሱም ትልቅ ስታብሊሽ የሆነ ድርጅት ነው፣ በመንግስት ፈንድ የሆነ ትልቅ ድርጅት ነው። እሱ ላይ ቦርድ ሜምበር ነበርኩኝ። እንደገና ደግሞ በቪክቶሪያ ፖሊስ የአፍሪካን ኮሚኒቲ ታስክ ፎርስ፣ እሱ ደግሞ በጣም ትልቅ በሚኒስቴሪያል ደረጃ ኢንቮልቭ የሚያደርግ ነበር። ራን የምናደርገው ነበረ። እሱ ላይም እኔ ነበር ኮንቪነር ሆኜ በጣም ሴንስቲቭ እና ዲፊከልት የሆነ ስራ ነው፣ ግን ለሁለት ዓመት በላይ እሱን ሰርቻ አለውኝ። እንደገናም ደግሞ የአውስትራሊያ የፌዴራል መንግስቱ ኮመንዌልዝ ሚኒስቴሪያል ኮንሳልቲቭ ኮሚቴ ኦን አፍሪካ ሚኒስትሮቹ ስለ አፍሪካ ኮንሳልት የሚያደርግ ኮሚቴ ነበረ። በዛም ወደ አስራ ሁለት የምንሆነን መርጠን አጠቃላይ አውስትሬሊያ ካንቤራ ላይ ይሄድን እናማክር ነበረ፣ ሴኔተሮችን እና ሜምበሮ ፓርላሜንታሪዎችን ለእነሱም እናገለግል ነበር። እና ብዙ እንግዲህ ይሄ እንግዲህ የእድሜ ቆይታም የኤክስፒሪንስ ነገር ስለሆነ ብዙ ቦታዎች ያገልግያለው። ለዚህም ደግሞ ቅድም አዋል ገናዋል አዋል የተለያዩ አዋርዶችን ወስጃለሁኝ። በቪክቶሪያ መንግስት የሜሪቶሪየስ ሰርቪስስ አዋርድ ከእነሱ ወስጃለሁ። ብዙ የአፍሪካውያን አወርዶች አሉ። የሃይስት እንዳልከው ደግሞ ኦርደር ኦፍ አውስትራሊያ እሱንም አወርድ ወስጃለሁኝ። ሌላው ምናልባት ከዛ ትንሽ ለየት የሚለው ደግሞ በየአመቱ እዚህ ሀገር ላይ የዊንስተን ቸርችል ፌሎሺፕ ይባላለ፣ ሰዎች የሚወዳደሩበት እሱን በሁለት ሺ ዘጠኝ አካባቢ እኔም ተወዳድሬ በአጋጣሚ አግኝቼ ወደ ስድስት ሀገር ሄጄ የሪፊውጂዎች እና የማይግራንት ሴትልመንት ኤክስፒሪየንስ በተለያዩ ሀገሮች ምን ይመስላል የሚለውን ኒውዚላንድ፣ አሜሪካ፣ ካናዳ፣ ዩኬ፣ ጀርመኒ እና እስራኤል እነዚህ ሀገሮች ውስጥ ተዘዋውሬ ሄጄ ካናዳ እ ተዘዋውሬ ሄጄ የእነሱን አፍሪክ ከአስትራሊያ ኮምፔር አድርጌ እዚ ፐብሊሽ ሊደረግ አድርጌ ያለሁኝ እና የእሱም ፌሎ ነኝ እና እንግዲህ በአጠቃላይ ይህን ይመስላል ምናልባት ካላበዛውኝ ማለት ነው እና በዚህ መልክ ነው የተጓዝኩ ያለሁት ማለት እችላለሁ። ወደ ወደፊት መጽሐፉን ለማንበብ መንደርደሪያ ይሆነናል። የህይወት ታሪኮን መጽሐፍ ግዴታ ይሆናል። ያም እንደማይቀር ተስፋ እናደርጋለን። አርባዮቻችን ከበኩረት ጉሀን ኃይሌ ገብረሥላሴ ጋር ያካሄድነው የግለ ታሪክ ወግ በዚሁ አልተገታም። በመደምደሚያ ዝግጅታችን ጥቅል የህይወት ጉዞአቸውን ያንጸባርቃሉ ኤስቢኤስ አገር ቤትና ባህር ማዶ